የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው አገልግሎት በ22 እና በ25 ሜትር ባንዶች በየቀኑ ከሚሶስት ሰዓት እስከ አራት ሰዓት ከሚያሰማው ፕሮግራም የዛሬውን አሁን ጀመረ። ታዲያ የእኛ ደሟን ማተት የእኛ ፍንክቷን መተቸት ን ሚያህል ቢሰማት ከሕመሙ ላይ ቀንስላት ከደሙ ላይ አስታግስላት እንዲያው ብዛቱን ማራባት ላንጠቅማት ማስተጋባት አጉል ጩኸቷን መቀማት መጉዳት እንጂ ምን ሊረባት ኋላ ስትደማ እያየናት ልቦናችን እያወቀላት አንድ በታችንን ዘግተን ደምታ ስታልቅ ዝምን በላት እያቅማችንን አልቅላት ብቻለን እናሳክማት ብቻለን እናሳክማት። ጴጥሮስ ያችን ሰዓት በተባለው የጸጋየ ገብረ መድህን ተውኔት ከተጫወተው የተወሰደ ነው። እናት አለም ጠኑ፣ ሰቆቃው ጴጥሮስ እና ጉድፈቻን ጨምሮ በርከት ባሉ ሌሎች ቲያትሮችም ላይ በተዋናይነት ተጫውተዋል። በቅርቡ ከዚህ ዓለም በሞት የተለየው እውቁ የቲያትርና የፊልም ተዋናይ አዘጋጅና መምህር ሃይማኖት አለሙ አንጋፋዎቹን የጥበብ ሰዎች ተስፋዬ ገሰሰንና ደበበ እሸቱን እንዲሁም ከኋለኞቹ አረጎይን አሰፋን ይዘን ዛሬ ህይወትና ስራውን እንዘከራለን። ዘጠና ሰባት ዓመት ሰው ነኝ። ምናልባት ከዚህ ዓለም ብሄድ እንደዋጥኩት ብየሄድ ሀጢያት ነው እና በአይኔ ያየው ስሉ የተመለከትኩት የደረሰብኝ ግን እኔ ልብለቆ ብዬ ሳስበው ሳለው በመካከል ደግሞ የጀርበኖችና ጉዳይ ተገለጠ። በዚህ ጊዜ እኛ ስን ሰው አገለንም ወይ ለምንድን ነው ዜዛ ይቅርሳች ጠይቁ ጣሊያኖች እ ፋሽስት የማይጠይቀን ጊዜ ለሀገር የመቆርቆሩ ነገር ለፕላቲካኑ ኢትዮጵያ ነ ለሮማ አውርሰ ሊቃነ ጳጳሳት አቡነ ፍራንሲስ ግልጽ ደብዳቤ የላኩት የ97 ዓመቱ አዛውንት ጀኔራል ለማ ገብረ እግዚአብሔር ናቸው። ስለምን ይሆን ጉዳዩ በኋላ እንመለከታለን። የቅኔ ወግና ሌሎች ቅንብሮችም አሉን። እንደምሰነበታቸው አድማጮቻችን የቴክኒክ አቀናባሪያችንን ቴሌላይም ባክን ይዘን የራዲዮ መጽሔት ፕሮግራም አዘጋጆች አሉላ ከበደ ና አዲሶ አበበ ከዛሬ እሁድ መስከረም 18 2007 ዓ ም ዝግጅት ጋር ቀርበናል። የአንድ ሰዓት ቆይታችን በሰዓቱ ያለም ዜና ይጀምራል። መልካም ምሽት እንደምናመሻችው። ለምሽቱ ዜናዎች ሄኖክ ሰማ ግዜር ነኝ። የሊቢያ ፓርላማ በዓለም አቀፉ ማህበረሰብ የሚደገፈውን የጠቅላይ ሚኒስትር አብዱላ አልጣኒ መንግስት ቃለ መሐላ አስፈጽሟል። ዓለም አቀፋዊ ተቀባይነት ያለው የአልጣኒ መንግስት ከምስራታ ከተማ የተጀመረ የአማጽያን እንቅስቃሴ መዲናዋ ትሪፖሊን ከተቆጣጠረው ወዲህ የፓርላማው መቀመጫ ቱብሩክ ከተማ ሆናለች። የአልጣኒ መንግስትም ከቱብሩክ ከተማ ውጪ ሰፋ ያለ ተቀባይነት የለውም። ትናንት ቅዳሜ የሊቢያ ፓርላማ አፈ ጉባኤ በኒውዮርክ የተባበሩት መንግስታት ድርጅት ጠቅላላ ጉባኤ ባሰሙት ንግግር የዓለም አቀፉ ማህበረሰብ በሊቢያ ህዝብ የተመረጠውን ህጋዊ አስተዳደር እንዲደግፍ ጥሪ አቅርበዋል። ዩናይትድ ስቴትስ መንግሥት ወኪሎች ከትሪፖሊ ወደ ቱኒዥያ ጽህፈት ቤታቸውን አዙረዋል። የደህንነት ሁኔታው አስተማማኝ እስኪሆን ድረስ ኤምባሲው የዕለት ተዕለት ሥራውን እንደሚያቋርጥ ዩናይትድ ስቴትስ አስታውቃለች። የየመን መዲና ሰንአ በሰላማዊ ሰልፍና በጸጥታ መጥፋት ታውካለች። በዛሬ ዕለት ወደ አደባባይ የወጡ የመዲናዋ ነዋሪዎች የሁቲ ታጣቂዎች ባለፈው ሳምንት ሰንአን መቆጣጠራቸውን በመቃወም ከተማችንን ለቃችው ውጡ በማለት ድምፃቸውን አሰምተዋል። የሁቲ አማጽያን የሚያስተዳድሩት አንድ ሆስፒታል ላይ በደረሰ የቦምብ ጥቃት ደግሞ በርካቶች መጎዳታቸውን ባለሥልጣናት አስታውቀዋል። ፍንዳታው የደረሰው ከዋና ከተማው 175 ኪሎ ሜትር በስተ ሰሜን ምስራቅ በምትገኘው በማሪብ ግዛት ነው። አማጽያኑ ባለፈው ሳምንት መዲናዋን የተቆጣጠሩት ከተራራማው የሰሜን ምዕራብ ግዛት 540 ኪሎ ሜትር ገስግሰው በመድረስ ነው። የመዲናዋን ጎዳናዎች፣ የፍተሻ ኬላዎች የሚቆጣጠሩትም የሁቲ አማጽያን ሆነዋል። የሰና ኗሪዎች የሀገሪቱ ፕሬዚዳንት አብድራቦ መንሱር ሃዲ አማጽያኑን ለመከላከል ባለመቻላቸው ተቃውሞ አሰምተዋል። ሰልፈኞቹ ሰንዓ ከታጣቂ ሚሊሻዎች ቁጥጥር ነጻ የሆነች ከተማ እንድትሆን ያላቸውን ፍላጎትም አሰምተዋል። የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት በየመን የሚታየውን ሁከት አውግዞ ፕሬዚዳንት ሀዲ ሕብረ ብሔራዊ እርቅና ሰላም ለማውረድ የያዙትን ጥረት እንደሚደግፍ አስታውቋል። በዩናይትድ ስቴትሷ ሚዙሪ ግዛት በምትገኘው ፈርግሰን የመኖሪያ ቀበሌ ውስጥ አንድ ጥቁር ወጣት በነጭ ፖሊስ መኮንን ባለፈው ወር በጥይት ተመትቶ ከተገደለ ወዲህ የተስፋፋውን የህግ አስከባሪዎች ላይ እምነት ማጣት የዩናይትድ ስቴትስን መንግስት እንዲሁም የህግ አስከባሪውን እያዛገ ወይም እያሻከረ ነው ሲሉ ፕሬዚዳንት ባራክ ኦባማ ተናገሩ። ፕሬዚዳንቱ በትናንትና ሁለት ምሽት በተካሄደው የህዝብ ተወካዮች ምክር ቤት የጥቁር እንደራሴዎች ኅብረት ዓመታዊ የራት ሥነ ሥርዓት ላይ ተገኝተው ባሰሙት ቃል እንዲህ አይነቱ መሻከር እየታየ ያለው የህግ አስከባሪዎች መኖር በጣም በሚያስፈልጋቸው ማኅበረሰቦች ውስጥ መሆኑን አመልክተዋል። የወጣቱ ሞት በብዙዎች ማኅበረሰቦች ውስጥ የህግ አስከባሪዎቹና የአካባቢው ባሉ ነዋሪዎች መካከል መራራቅ መኖሩን እንድናይ ረድቶናል ብለዋል ፕሬዚዳንቱ። በዩክሬን ቀውስ ውስጥ እጇን አስገብታለች በሚል የምዕራብ ሀገሮች በብርቱ ማዕቀቦችን የጣሉባት ሩሲያ ዩናይትድ ስቴትስና፣ የአውሮፓ ህብረት በሩሲያ ዘመሙ የዩክሬን ፕሬዚዳንትን ለመጣል የሚካሄደውን መፈንቅለ መንግስት ደግፋለች ስትል ከሰሰች። ዋሽንግተን ብቻዋን ኃይል የመጠቀም መብት ያላት መሆኗን በገሃድ አሳይታለች ያሉት የሩሲያ የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ ትናንት ለተባበሩት መንግስታት ድርጅት ጠቅላላ ጉባኤ ባደረጉት ንግግር በጎና ክፉውን ለሁሉም ለመወሰን እየጣረች ነው ብለዋል። የተባበሩት መንግስታት ድርጅት የውጭ ሀገር ተዋጊ ኃይሎችን በመወንጀል ተጠያቂ የሚያደርግ ስምምነት ማሳለፉ ለሶሪያ ድል ነው ሲሉ አንድ የሀገሪቱ መንግስት ቃል አቀባይ ተናገሩ። የዩናይትድ ስቴትስ መንግስት በሶሪያ በመስፋፋት ላይ ያለው ራሱን የእስልምና መንግስት በማለት የሚጠራው አይስስ ላይ የሚደረገው የአየር ድብደባ ዘመቻ የሶሪያን መንግስት በሚጠቅም መልኩ እንደማይከናወን ገልጸዋል። በዛሬ ዕለት በዩናይትድ ስቴትስ መሪነት የሚንቀሳቀሰው ህብረ ብሔር ኃይል ቱርክን በሚያዋስነው የሶሪያ ግዛት በነዳጅ ዘይት ማጣሪያዎች ላይ የተነጣጠሩ ጥቃቶችን አከናውነዋል። የህብረ ብሔር ኃይሉ አምስት የአረብ ሀገሮች የሚሳተፉበት ነው። በስተ መጨረሻም በሰሜን ምዕራብ ፓኪስታን የጎሳ ኃይሎች ላይ የተነጣጠረ የሰው አልባ አውሮፕላን የድሮን ጥቃት አራት ተጠርጣሪ ታጣቂዎችን እንደገደለ ተዘገበ። አድማጮች፣ ለምሽቱ ያሉን ዜናዎች እነዚሁ ናቸው። የጥላሁን ገሰሰ ውብ ዜማ አቋቋምሽማ ለምሽቱ ፕሮግራማችን መክፈቻ አድርገነዋል። አሁን ለአንጋፋውና እውቁ ሁለገብ የመድረክ ሰው ብትሰናዳው የምታሰብ ያቅ ነበር። አንድ አልበም እየሰራው ነው አርዕስቱ ዳስት ኢን ዘ ዊንድ ነው የተወሰደው ከመጽሐፍ ቅዱስ ላይ አፈር ነህ እና ወደ አፈር ትመለሳለህ የሚለው መሰረታዊ ሀሳብ ነው። እንደምታውቁት እግዚአብሔር ካለው ቀን ማለፍ አይቻልም። ብዙ ገንዘብ ቢኖረንም አንድ ደቂቃ እንኳን ያቺን ነገር ማራዘም አንችልም የሚል ሀሳብ ያለበት ነው፣ ዳስት ኢን ደ ዊንድ። ጴጥሮስ ያችን ሰዓት በተባለው የጸጋዬ ገብረመድኅን ተውኔት ተጫውቷል። እናት አለም ጠኑ፣ ሰቆቃወ ጴጥሮስና ጉዲፈቻንም ጨምሮ ሌሎች በርከት ያሉ ቲያትሮች ላይ ተውኗል፣ አዘጋጅቷል። በቅርቡ ከዚህ ዓለም በሞት የተለየው እውቁ የቲያትርና የፊልም ተዋናይ አዘጋጀና መምህር ሀይማኖት አለሙ ቀደም ብለን ያሰማናችሁም ሃይማኖት በትኩስ ስሜት ተሞልቶ ወደ ሙዚቃና ጊታር ሊመለስ ስለማሰቡ ከተናገረበት ቃለ ምልልስ ያገኘነውን ነው። አንጋፋዎቹን የጥበብ ሰዎች ተስፋዬ ገሠሠ፣ ደበበ እሸቱ እንዲሁም ከኋለኞቹ በመድረክ አብረው የመጫወት እድል የገጠማትን ተዋናይ አረጋወይን አሰፋን ጋብዘናል። ሃይማኖት አለሙ ለበርካታ አመታት በኪነጥበቡ ዘርፍ ያበረከታቸውን በመምህርነትም ጭምር ያበረከታቸውን አስተዋጽኦዎች ሃይማኖት አለሙ ራሱ ማን ነው ስንል ለመመልከት እንሞክራለን። በመንደርደሪያው እንዳስታወቅ ነው ተስፋዬ ገሠሠ አንጋፋ የኪነ ጥበብ ሰው፣ ምናልባትም በትምህርት ቤትም ጭምር ታውቀው ይሆናል። እስኪ ያስታውሰን፣ ምናልባትም ከግል ገጠመኞች ይህ መቼ ነበር? انا اقول ان اقول انني اقول ان اقول ان اقول ان اقول كثير، اقول ان

ግሩም የግል ትውውቃችህን ነው ያስታወስከን። እንደ ባለሙያስ ምናልባት ወደ ቲያትሮ አለም ሲመጣ የመጀመሪያው አካባቢ የምታስታውሰው ነገር ካለ፣ በመምህርነትም የማስተማር እድሉ ከነበረ በሙያው ዘርፍ መቼ ነው የምታውቀው? እንግዲህ እዛ እሱ ደግሞ እኔ ከዛ ቀጥዬ ተፈሪ መኮንን ትምህርት ቤት ቀጥዬ አዲስ አበባ ዩኒቨርሲቲ ኮሌጅ ተማሪ ሆኜ የመጀመሪያ ዲግሪዬን ካገኘሁ በኋላ كزام من أمريكا، سيجي من ነው ሃይማኖት አለሙ ትልቅ ሆኖ ዞር ምሶ ትልቅ እንግዲህ የመጀመሪያ ዲግሪውን ያገኝ ያገኝ ያን ጊዜ ይሄ ግን ኮሌጅ ደረጃ የደርሶ ወደ ሰራተኛነት ወይና ወደ መምህርነት ደረጃ ከደረስኩ በኋላ ነው የሚገናኘው። ያን ጊዜ ነው እንግዲህ እነ ደበረ እሸቱ ንጋቱ አባተ መኮያ ከሃይማኖት ጋራ በአንድ ነሴ የነበሩ ሽ በጃንሆይ ጂሰበን በቀዳማዊ ኃይለ ሥላሴ ዩኒቨርሲቲ ጊዜ። ወደ ሌላው አንጋፋ አርቲስት ወደ ደበበ እንለፈ። እንዴት ነው ከሃይማኖት ጋር ከግንኙነታችሁ ጀምሮ ከግል እውቀት ማለት ነው እስከ መድረክ መጋራት ድረስ በሌላም የምታውቀውን ያንተን የበኩልህን ንገረን እስኪ። ከሃይማኖት ግን ጋር የምንተዋወቀው ተበሪ በኩልን ትምህርት ቤት ከአራተኛ ክፍል ጀምሮ ነው የተሰራቦተው። በዚያን ጊዜ እንግዲህ ወደ ቲያትሩ ውስጥ አልገባንም። ያም ሆኖ ጥቂት ጊዜ ከቆየ በኋላ የወጣት ቦይስ ካርት ሲመለመድ ከሃይማኖት ጋር አብረን ቦይስ ካርት ያኔ ወጋየ ሱዲሽ ንበር የሚማረው ገና አልመጣም። ከቆይቶ ግን ወዳ የው መጣ እኛም ጠበርና ፍልስጥን ጠድሜን የሚያገግን ስንሄድ፣ እዛ ሶስታችንም በስካውት ውስጥ ተሳትፎን አደርግ ነበረ። ሃይማኖት ከዚያን ጊዜ ጀምሮ መስፈን ቲያትርም መሞከር፣ እንዲሁም ተማምሮ ነበረ። ግን ሁላችንም ወደ ቲያትር መግባት የበቃ ነው። በዚያን ጊዜ በተፈሪ መኮንን ትምህርት ቤት ከፈረንሳኛ ተተርጉሞ በመድረክ ላይ በተሰራው የሞዴር ስስታ መንጠብቆ የሚባል ቲያትር ነው። እሱን ለማየት እና ምን ቲያትር ሲሰራ ምንድን ነው የሚደረገው የሚለውም የኛ የራሳችን ፍላጎት ስለነበረ ሁላችንም በየተራ መድረክ ያዩት እየሆን እየሰራ ነበረ እና የእኛ እውቀት ከዚያን ጊዜ ጀምሮ ነው።

በረፍት ቀናቱ በሙሉ ቲያትር ሲሰራ ለማየት ና የሙዚቃ ለመጫወት ካለው ፍቅር የተነሳ እዛ እየበታ ቀደም ሲል የነበረ ጓደኝነታችን ቀጥሎ መካከልና እሱ ወደ አሜሪካን ሀገር ለትምህርት ሄደ። እኛ ዛው ቀጠል በኋላ እኛም ወደ ሄደ ተምረ ስንመለስ ደግሞ እንደገና ትገልና አብረን መጀመ ለመጀመሪያ ጊዜ የሰራ ነው ቲያትር የጋይጠንጃ የገብረመድን የዋርካው ስር ንግር እንግሊዝኛ ኦዳው ኮራክል የሚባለው ነው። አብረን የተጫወቱ እዛ ላይ ነው ለመጀመሪያ ጊዜ። ከዛ በኋላ እንግዲህ በተከታታይ በርካታ ዝግጅቶች ነበሩ። እዛን ዝግጅቶች ሃይማኖት በሚያዘጋጅበት ጊዜ እዚም ተሳትፈናል። ጋሽ ተስፋዬ በሚያዘጋጅበት ጊዜ፣ ጸጋዬም በሚያዘጋጃቸው ቲያትሮች ውስጥ እዛ እንደ ተማሪዎች ሆነን እንደ የስልጠና አካል ሆኖ ቲያትሩ መስራት ያንንም አብረን እየሰራ አልነበረ። ሃይማኖት ለየት ያለ ችሎታና ሙያ ነው ያለው። ሃይማኖት ቲያትር ባለ ሙያ ነው። ሃይማኖት ሙዚቃ ይጫወታል። ሃይማኖት ዳንስ ይወታል። ሃይማኖት አስተማሪ ነው። ይሄ ከሁላችንም የሚለየው ባህል ነው። ትልቁ የሃይማኖት ስጦታ አብረን ሁላችንም የምንቀናበት የነበረው ከተለይ መኮንን እያለን ከዚያም በኋላ በምናውቀው ህይወቱ የምንቀናበት ሃይማኖት ከማንኛውም አይነት ሰው ጋር ከማንኛውም አይነት ሰው ጋር ከየትም የሚታይ ከየት ሰው እስከሆነ ድረስ ከሰው ጋር በቀላል ተግባብቶ መኖር የሚችል ሰው ነው። ሰው ያስቀየምም ሰውም አይቀየምም። በጣም በጣም የተለየ አርገን የምናያለት ባህል ይሄ ነበረ። ቀደም ሲል በደንብ አልሰማንህም ብዬ ነበረ። ሊዘፍን ይሞክር ነበር ያልከውን በኋላ አንተም ደገምከው። ሙዚቃ ይጫወታል። የሙዚቃ ፍቅር አለው። ቲያትር ለማየት ሲመጣ ሙዚቃም ይጫዋል። በድምፁ ያንጎራጎራው ነገር ትዝ ይለሃል። ለመሆኑ እንግዲህ ብዙ ጊዜ ሙዚቃዎች ናቸው። ለምሳሌ ጓንታናሜራ የሚባለው የኩባ ሙዚቃ በጣም የሚወደድ ሙዚቃ ነው። ኩባ ሜዴት፣ እሱ ይበትሎታል። የዓለም ወጣቶች ማህበር ዝግጅት፣ የባህል ዝግጅት በተደረገበት ጊዜ ቡድኑን ይዞ መልሶ ይዞ የሄደው ሃይማኖት ነበራል። በኋላ ሲመለሱ ሲነግሩ ፕሬዚደንት ፊደል ካስትሮ ባሉበት ቦታ ጓንታናሜራን ሲጫወት በጣም በጣም አድንቀው እንዳመሰገኑት ሰምተናል። እና የእንግሊዝኛ ሙዚቃዎች ይጫወታል። መልካምኛ ሙዚቃ በአብዛኛው የሚጫወት እንግሊዝኛ ሙዚቃ ነው። እና ራሱን ጊታር ለማቅናት ሞክሮ ተሳክቶለት በጊታር ራሱን እያጀበ በሬዲዮም ላይ አዳራሹም እየተጋበዘን አጋጣሚ ሲኖር ሙዚቃ ይጫወት ነበር። በጣም ብዙ ሙዚቃዎች ይጫወት ነበር። ወቅታዊ የሆነ ካትሊን፣ የኤልቪስ ፕሪስሊን ሙዚቃ ይጫወት ነበር። ሃይማኖት በእርግጥ ሁለገብ የጥበብ ሰው ነው። የሙዚቃውን ብዙ አላውቅም። አዲሱ ንገርም፣ እኔም አላውቅም፣ ግን የበለጠ የሙዚቀኛ ድምፅ ለዜና ንባብ ይሆናል። አካባቢ ሃይማኖትን የበልጥ የሚማርከኝ ድምፁ ድምፁ ነው። በጣም በጣም በጣም ነጎድጓዳማ ድምጽ የሚያዝ እንግዲህ የመጣን ነው። አንቺ ከገባሽ አረጋዊን ወደ አንቺ እንምጣ እንግዲህ። ቀደም ብሎ በአንጋፋዎቹ በራሳቸው እንደተነገረው በተስፋዬ ገሰሰና ደበበሸቱ እንደተነገረው አንጋፋ የመድረክ ሰውና መምህር ነው። የቲያትር ና የፊልም ተዋናይ ዲሬክተር፣ የቲያትር ጥበብ መምህር ጭምር ነው። አንቺ ጋዜጠኛም ነው በነገር ላይ ጋዜጠኝነቱም ይጨመራል። የቲያትርን ነገር እንደው አሁን ከመጀመርሽ በፊት የቀደሙትን ማየት በእነሱ መማረክ አለና ኋላ ላይ አብረሹ የመስራት እድል ከመቅጠሙ በፊት በየትኞቹ ስራዎቹ ታስታውሸዋለሽ፣ አንቺ ራስሽ ተመልካች በነበርሽበት ዘመን? እኔ ጋሽ ሃይማኖት ያዘጋጀውን አንድ ፕሌይ ነበር ያየሁት ብሔራዊ ቲያትር ያለ አንድ ቲያትር እንጂ በፍጡም እሱ የሚጫወትበትን ነገር አይቼ አላውቅም። እድለኛ ሆኜ አጎቴ ቫኒያ የሚባለው ቲያትር ላይ ነው ከጋሽ ሃይማኖት ጋር መጫወት የቻልኩት እና ትያስናቀች ነበረች የተስፋዬ ገሰሰ ትርጉም ነው። ጋሽ ተስፋዬ እራሱ ይጫወታል ሰልፊ ያስናቃች፣ ገበታቸው፣ ደባልጤ፣ ተፈሪ አለሙ፣ ጋሽ ሃይማኖት ሲጫወቱ ነበር ከወጣቶቹ ሦስትና ዳንኤል እና እኔ ነበርን። እና በጣም እድለኛ ነኝ። በጣም ትልቅ አክተር ነው ጋሽ ሃይማኖትን ብዙ ሰዎች ሲጫወቱ እንኳን አይተውት አያውቁም፣ እንኳን እድሉ ገጥሟቸው አብረውት ሊጫወቱ። እና ለእኔ በጣም ትልቅ እድል ነበር ከእሱ ጋር መጫወት። ጋሽ ደቤ አሁን ሲል እንደነበረው እኩያው ብትሆን ባስሆን ማንም ብትሆን የጋሽ ሃይማኖት ጓደኛ መሆን ትችላለህ። እንደ ጓደኛ ይጠይቀሃል፣ ይወድሃል፣ በጣም ያቀርበሃል። ሜጋ ኪነጥበባት ማዕከል ነበር መጀመሪያ እና ጸደኛዬ ነበር ነው እና መጣ አስታውሳለሁ። ከሷ ጋር እስኪ ንስጋን ይላታል። እኔ ጋሸማነት ከአንድ ላይ መልሰን ያለብ ሌላ አይነት ነገር መልሰን የምንችል ከሆነ እነዚህን እየተባባሉ የእውነት በጣም የሚገርም ድምፅ ነው ያለው ጋሸማነት። ጊታር በጣም ጥሩ ይጫወታል፣ ሰይወዳል ያከብራል። ወደ መጨረሻው ድንድን ይዝና መጨረሻ ላይ አንድ ስክሪፕት አለኝ ማለት አንድ ስክሪፕት አለኝ አንድ ወንድ ምረጭ፣ ና ከፈለግሽ ከሱ ጋር መስራት ትችያለሽ፣ እናውራ ተባባልን። እሺ ከአስራ አምስት ቀን በፊት ደውዬለት ነበር። ጋሽ ተስፋዬን እና ጋሽ ተስበበን ኢንተርቪው አድርጌ ነበር። አንዲት መልዕክት ይዤ የምሄደው ነበረኝ እና ጋሽ ተስፋዬን የሚለው እራስ ስለው አሞኛል፣ ሀረግዬ ተይኝ፣ አሁን አሞኛል አለኝ። መጥቻ አለሁ አልኩት። የመጨረሻችን እሱ ነበር። እሺ በዚሁ ወደ መጨረሻው ጊዜ አትሰጅን አረገ ወይን አሟሟቱ እንዴት ነበር? የአጭር ጊዜ ህመም መሆኑን ነው በዜናዎች የተነገረውና ና ወደ ኋላ ሄደን ጋሽ ተስፋዬና ጋሽ ደበበን ከመጠየቃችን በፊት አላውቅም። አሞኛል አልአለም ኢንተርቪው ላረገውን የደወልኩለት ስክሪፕት አምጪ ማለት ስክሪፕት ሰጥሻለሁ አንድ ሰው መረጭና በስተር ያለሽ ብሎኛል። ሁለት ሰው ብቻ ሚጫወት በፊት ላይ ነው። እሺ እንደዋወላለን በቅርብ እንተዋወላለን ሁልጊዜ ከአስራ አምስት ቀን በፊት ወይም ከሀያ ቀን በፊት ነው። ዛስደብን ተስፋ እንዲያርሙ ይችላሉ። እነሱን አናግራቸው ነበር። እነሱን በማናገርበት ጊዜ እሱንም ፈለግኩት። ስለ ዓለምፀሐይ ወዳጆ ሽልማት ነበር እና ዓለምፀሐይ ወዳጆ ም አብረሃት ሰርተህ ታውቃለህ፣ ጋሻኒ ስለ እሷ ላናገርህ እንፈልጋለው ሲለው አዎ አስተምራት አለው። አረግዬ ግን አሁን አሞኛል፣ ማውራት አልችልም፣ ማለት ይቅርታ መጥቼ ጠይቃለሁ አልኩት። ጋሽ ደቤን በስልክ ስናናገረው፣ ከዛ በኋላ ያለምጣ ተናግሮ ሰምቻለሁ። አለምጣ ወዳጅ ተናግሮ ሰምቻለሁ። አይኔ ሞታል ሲላስ ሰምቻለሁ። ብዙ እንዳመመው አላስታውሱም። ስለዚህ ጋሽ ደቤ ቢነገር ይሻላል። ስለስኛ መልካም። እንደው በዛው ቀጥላ እንግዲህ ደቤ ጥሩ ነው። እንደው የመጨረሻ ቀኖቹ የህመሙን ሰሞን አስታውሰን እስቲ አይሆንስ የመጨረሻ እኔ ሲ ሳየው በጣም ታሞ ነበር። በጣም ደክሞ ነበር። ህክምና ለምን አላደረግህም? እየተወጀ ነበር። ህክምና አድርጌ ያለሁ ኮሪያ ሆስፒታል እየተመላለስኩ ታከም ነበረ። ነገር ግን የኮሪያ ሆስፒታል ሰዎች የዚህ እኔ የሚያመኝ ሊቨር ፕሮብለም ባለሙያዎቹ ይመጣሉ ብለውኝ እነሱ እየጠበቁ ነበር። አሁን መጨረሻ ደቂቃ ላይ መምጣታቸው ለሌላ ጊዜ ተራዝሟል ብለው ነው አለ። ከዚያ በኋላ ቱም ወይዘሮ አልማሪስ መጥተው ነበረ፣ ሌሎችም ሰዎች ተሰባሰቡ። አሁን እንግዲህ ወደ ውጭ ሀገር ሊሄድ የሚችልበት መንገድ ማመቻቸት ሁላችንም በየበኩላችን ጀመር። ከዛ ዝግዳጅ ተስፋ ሄዶ ትራንስፕላንት ነበረ። ምን አይነት ትራንስፕላንት ነበረ? ምናልባት በስልኩ መቆራረጥ አልሰማው ከሆነ የምን የትኛው የሰውነት አካል ነው ትራንስፕላንት? የጉበት ትራንስፕላንት። የጉበት ሰው ጉበቱ እንዲጠቃ በቀዶ ሕክምና እንዲጠቃ በቀዶ ጥገና እንዲጠቃ፣ ምክንያቱም የኮሪያኖቹ ሲጠብቅ በጣም ተጎዳ። በዛ ምክንያት እዚህ ሀገር ሊፈጠር የነበረ ሊፈጠር የነበረ ሕክምና ደግሞ በመጨረሻው ደረጃ ላይ አደረሱ እነሱ በሕክምናው እና ወደ ውጭ ሄዶ መታቀም አለበት ብለው ተብሏል፣ እና የመጨረሻ እድል የተገኘው ህንድ ነው። አንድ የቤት ክፈል አባል የሆነ ሰው መጥተው ህንድ የሚያውቁት ሐኪም ስላለ ሐኪሙን ላነጋግረው ሆስፒታል ደውሎ ሐኪሙን አነጋግረ እስቲ የታሪኩን ላቁነ ሜዲካል ሰርቲፊኬቱ ላቁነ ሜዲካል ሰርቲፊኬቱ ሄደር ኦኬ፣ መልስ እንሰጣቸዋለን አለ እና ቤተሰቡ በሙሉ ግን፣ ጓደኞች፣ ቤተሰቡም ወዳጆች እንዲሆኑ አንዲት ነጥብ አንድ ፐርሰንት እንኳን እድሉ ካለ የፈጅም ይፍች ሁላችንም አዋ ቢያስፈልግ ማዳን አለብን፣ ሃይማኖት የሚል አቋም ነበር የተያዘው። ሁሉ ሰው የሱ መዳን የሚቻልበት አንዲት ፐርሰንት እድል እስካለች እኛ መቶ ፐርሰንት መሮጥ አለብን ለማዳን፣ የሚል አቋም ይዞ ነበር ሁሉም የሚንቀሳቀሰ። ለመጨረሻ ላይ ህንድ ተላከ። ህንድ እሺ እንሞክራለን የሚቻለውን፣ ነገር ግን የሚቀበላችሁ ትክክለኛውን የትራንስፕላንት አካል ስናገኝ ተጠቂ የሚሆነውን እንጂ በመለከት ስለቀበላችሁን ብቻ ይህ ይሆናል ብሎ አላልኩም ተብሎ እሱ በመጠበቅ ላይ እያለ ሃይማኖት ደከና ከዛ በኋላ ምን የሚደረግ ነገር ስለሌለ እንዲት ያደግ ሆስፒታል ወስደን ሄደን እያተኝነው እና እየጠበቅነው እያለ እኛ ያሰብነው ሳይሆን እኛ ያለብነው እና ተስፋ ያጠበቅነው ሳይሆን ያልጠበቅነው ነገር ሆኖ ሃይማኖትን አጣ ነው። ይህንን ሆነ፣ የመጨረሻው ሰዓት ይህንን ሆነ። በጣም አሳዛኝ ነው። ጋሽ ተስፋዬ ምናልባት አንተም የምታክለው የመጨረሻዎቹ ቀናት የምታስታውሳቸው ካሉ፣ በሕክምናውም ሂደት ሆነ በግል ገጠመኞች የምታስታውሳቸው ካሉ እነሱን እናክልና። እኔ ላገኝ ላየው አልቻልኩኝ። ቤት ቤት ጠይቀው ጊዜ ቤቱ ውስጥ ነበር፣ ነገር ግን እየተዘጋጀ ነበር ሐኪም ቤት በሚወስደው እየተዘጋጀን ስለነበር ወረቀት ብቻ ጽፌ ነው የሄድኩት እና ከዛ በኋላ ስልክ ነው የጠየቀዋቸው ወደ ሐኪም ቤት መሄድ ነግረውኛል። ነገር ግን ይህ የሆነው እንግዲህ አርብ ሊያርፍ ወደ ረቡዕ እንደዚህ ላይ ነው። ሄድኩት ጠይቀ ሄድኩት የነበረም እኔም ባለቤት የነበርም ሄድ ነው

አዲሱ ቀሪው ውይይታችን ወደኋላ የምንመለስበት ነው። የሃይማኖት ነገር እንደ ገለጹልን ብዙ የተሞከረ የተጣረም ቢሆን ድንገተኛነት አለው አሟሟቱ። ሃይማኖት ግን በዚህ ደረጃና ሁኔታ ብዙዎች የሚያውቁት አይመስለኝም። እኔ ከነ ደቤ ከተስፋዬ ነው የሰማሁት ሙዚቃን እንደተጫወተ። አሁን ይኸው በራሱ አንደበት ሙዚቃውን አስተዋውቆ ሲጫዋ ሰማን። የሚገርም ነው። እኔ ሃይማኖትን የማቀው ማስታወቂያ ሚኒስትር እንግሊዝኛ ዜና አንባቢ ሆኖ ሲሰራ በፍሪላንስ ወይም በትርፍ ጊዜ ይመስለኛል። የድምጹ ግርማ ሞገስ ደግሞ ማስገምገም ብቻ አይደለም፣ ዜማ ነው። በጣም ይገርመኛልና በእውነቱ ሃይማኖት ሊታጣ ማይገባ ነው። ግን እሱ እንዳለው ሰው ከተወሰነበት ቀንና ሰዓት አልፍም የተፈጥሮ ህግ ነው። እና ወደማይቀርበት አለም ሄደዋል። እና በጣም የሚያሳዝን ግን ምን ይደረግ። ታላቅ ሰው፣ ሁለገቤ ጥበብ ሰው፣ ወዲሁም መምህር። ምናልባትም ብዙዎች ያልተዋወቁት ያላየናቸውም ችሎታዎችን፣ ክህሎቶች ካለፈው አንድ አመት ወዲህ ይመስለኛል ገና በተማሪነት ዘመኑ ይጫወት ወደ ነበረው ወደ ሙዚቃና ጊታር የመመለሱ አዝማሚያ። እንዲያውም አዲስ አልበም ይወጣለው ሲል በቃለ ምልሶቹ ሲያነሳ እንሰማዋለን። ለሁሉም ከዚሁ ሃይማኖት ከሚጫወታቸው ዜማዎች አንዱ ነንስ ማለት Break it loose and let it fall, laying soft upon my skin like the shadows on your wall. Come and lay down by my side till the early morning light. All I'm asking. now entertain conjecture of a time when creeping murmur and the pouring dark fills the wide vessel of the universe from camp to camp through the foul womb of night the hum of either army stillly sounds that the fixed sentinels almost received the secret whispers of each other's watch. Fire answers fire, and through their paley flames each battle sees the other's umbered face. Steed threatens steed, in high and boastful neighs piercing the night's dull ear. And from the tents the armorers, accomplishing the knight's. with busy hammers closing rivets up give dreadful note of preparation. አድማጮች በቅርቡ ከዚህ ዓለም በሞት የተለየውን ዕውቁን የቲያትርና የፊልም ተዋናይ አዘጋጅና መምህር ሃይማኖት ዓለሙን ሕይወትና ሥራ ለመዘከር የተሰናዳው ወግ አልተቋጨም። ለቀሪው ቆየት ብለን እንመልሳለን።

Magarin pensa do jeito, guarda de da mata. Carta da o de da

እንቆቅልሽ የፋሲል ደሞዝ ዜማ ነው። እናመሰግናለን። ለሮማው ርዕሰ ሊቃነ ጳጳሳት አቡነ ፍራንሲስ ግልጽ ደብዳቤ የላኩት የዘጠና ሰባት አመቱ አዛውንት ጄኔራል ለማ ገብረ እግዚአብሔር ከምሽቱ እንግዶቻችን አንዱ ናቸው። ጄኔራል ለማ ገብረ ማርያም ወሰን የዘጠና ሰባት አመት አዛውንት ኖት፣ ብርታቶ ጥንካሬው ይታያል በድምጸ አመሰግናቸዋለሁ ለዚህ እናንተ ተከታትላቸው ይሄን ፍሬ ነገር በማግኘታቸው እና በመጻፋቸው እና በዚሁ ነገር ደግሞ እስካሁንም ስለ ጣራቸው ስለ ነገር አመስገኛለሁ መስግኛለሁ። ጀኔራል ለማ ለቫቲካኑ የካቶሊካዊት ቤተ ክርስቲያን ርዕሰ ሊቃነጳጳስ አቡነ ፍራንሲስ በጻፉት ደብዳቤ ጥያቄ ነው የሚያቀርቡት ፋሽስቶች በቫቲካን ድጋፍ ኢትዮጵያ ላይ ለፈጸሙት እጅግ አሰቃቂ የጦር ወንጀል ለተፈጸመው በደል ቫቲካን ድጋፍ ሰጥታለች እና ይቅርታ መጠየቅ ጭምር አለባት የሚል ነው። ለመሆኑ ይህን ደብዳቤ ለመጻፍ ምን አነሳሳው? ዘጠና ሰባት አመት ሰው ነኝ። ምናልባት ከዚህ አለም ብሄድ እንደዋጥኩት ብዬ መሄድ ሀጢያት ነው እና በአይኔ ያየሁት ስሉ በጆሮዬ ሰም የተመለከትኩትም የደረሰብኝ ግን ብዛን ጊዜ ማንም ሰው ስላላደረገው እኔ ልግለጽ ብዬ ሳሰም ሳለው በመካከል ደግሞ ጀርመኖችና እስራኤል ጉዳይ ተገለጠ። በዚህ ጊዜ እኛ ሰው አይደለንም ወይ በረጅም ሂደት እኮ የእኛ የአምስት ዓመቱ ሊደመር እዛ የሚያህል ስቃይ እኮ ተቀበልን ነው እና ለምንድን ነው ዜጃ ይቅርታቸው ይጠይቁ ጣሊያኖች እንጂ ፋሽስት ማይጠይቀን ብዬ ባባሱ መርቆ የላከው ምንድን ነው ብዬ እንዲህ ያደረጉትም። ስለዚህ የኔ የግል ስሜቴ ለሀገር የመቆርቆሩ ነገር ለፕራክቲካኑ ኢትዮጵያ ነው። ይሄ ነው። እኔ ቆይቱ ይህን ያህል እድሜ በጤና ለመዝለቅ ዘጠና ሰባት አመት መኖር ብቻ ሳይሆን አሁንም በጣም ብርታት የሚታይቦት ነው። ቀደም ብለውም እንደነገሩኝ በመልካም የጤና ሁኔታ ላይ ነው ያሉት። ዘጠና ሰባት አመት መኖር ትልቅ ጸጋ ነው እና ለዚህ ረጅም እድሜው ሚስጥሩ ምንድን ነው? እስኪ ስለ ራሱ ያጫውቱን። አሁንም እሰራለሁ እሰራለሁ ቆፍናለሁ። አንዳንድ ቤቶችን ትልል ቤት أدر جالو جد في جد في جالو بدري وده وده تيار وده وده وده شو مسكين كيلو بدري كرو في ያልቀበሰ አምላክ ጤንነት ምልክት እግዚአብሔር እግራችን ሰጠን ልንሄድበት እጃችን ሰጠን ልንሰራበት አይምሮ የሰጠን ልንጠቀምበት ነው። ይሄ ሁሉ ካልተጠቀምን ሀጢያት ነው። በሐኪምም ነገር በሁሉም ነገር ተፈላጊ ነገር ነው። በአስራ ዘጠኝ መቶ ሀያ ሰባት ከተመሪ መኮንን ትምህርት ቤት እጩ መኮንን እጄ ወደ ክብር ዘበኛ ውስጥ ገባሁ።

አሁን ለንጉሴ አክሊሉ የታሪክ ማስታወሻ ቅንብር ወደ አዲስ አበባ እናቅና። አሉላ እና አዲሱ እንኳን ለብርሃነ መስቀሉ እናንተንም አድማጮችንም አደረሰን አደረሳችሁ እላለሁ። ባለፈው ስድስት ወር የአስራ ዘጠኝ መቶ ስሳ ስድስቱን አብዮት ንቅናቄ በተመለከተ አለፍ አለፍ እያልን ታሪኮችን በዚሁ የሬዲዮ መጽሔት ዝግጅት ለአድማጮቻችን ስናቀርብ ቆይተናል። መደምደሚያውንም መስከረም አንድና ሁለት ቀን በልዩ ፕሮግራም እንዳቀረብ ነው አስታውሳለሁ። እኔ በእውነቱ በዚህ የዛሬ አርባ ዓመት በተከናወነው በአስራ ዘጠኝ መቶ ስሳ ስድስቱ አብዮት ወቅት በጣም በጣም እንደው ልቤን ከነኩኝ መግለጫዎች አንዱ ጋዜጠኛ መሐመድ ኢድሪስ ስለ ወሎ ረሃብ የተናገረው በጣም በጣም ስሜቴን ነክቶታል። በእውነት በዛን ጊዜ እንደዚህ አይነት ሁኔታ ነበር ብሎ ለማለት ወደ ኋላ መለስ ብሎም ለማስታወስና ለመቃኘት የሚረዳ ስለሆነ ይሄ ነገር ደግሞ ይህን ታሪክ ወደፊት በስፋት ለሚጽፉ የታሪክ ሰዎችም ሊረዳ ስለሚችል በዛሬው ዝግጅቴ አዲሱን ዓመት ዝግጅቴን ከመጀመሪያ አስቀድሞ ይህንኑ እንደገና መለስ ብለን እንድንቃኝ ፈልጌያለሁ እና ጋዜጠኛ መሐመድ ኢድሪስ የአስራ ዘጠኝ መቶ ስድሳ ስድስቱን የወሎ ረሃብ እልቂት በሚመለከት ከተናገረው ሶስቱን ነጥቦች አቀርባለሁ። ቀጥዬ መሐመድ ጆናታን ዲምብልቢ የእንግሊዝ ጋዜጠኛ ዶክመንተሪ ፊልም ሰራተኛ፣ በጣም የተዋጣለት፣ ምናልባት የተደበቀ ረሃብ በሚል ርዕስ የሰራው ፊልም በሀገር ውስጥም በዓለምም የዘውድ አገዛዝን እንዲጠላና በክፉ ዓይን እንዲታይ ያደረገ ከባድ ነው። ከዛ ፊልም ውስጥ ሶስቱን እንኳን ብገልጽ አንደኛው በረሀብ የተጎዱ አንድ መኪና በሚያሳልፍ መንገድ ያህል ግራና ቀኝ የተቀመጡ ያንን ካሜራው እስከ መጨረሻ ድረስ ይሄድ ይሄድ ይሄድ ይሄድና ያ አስከፊ የረሀብ ገጽታ የሰፈነበት ሕዝብ ላይ ሳይጨርሰው ያንን ጎዳና ወደ ሌላ ሲኮንስ ሁለተኛው ከአንድ ቤት ውስጥ እርቃኑን የተንጋለለ አስከሬን ስጋውን በሙሉ አልቆ ጨርሶ ቆዳና አጥንት ብቻ ከእንትን ውስጥ ይወጣል። ከዛም በኋላ ሌላው ይወጣል። ከዛ በኋላ ሌላም ይወጣል። በመካከሉ እዛ ቦታ ላይ ቆሞ እንደ ታዛቢ ይሁን ወይም እንደ ነስሐ ተቀባይ ይሁን የቆሞ አንድ የካቶሊክ ቄስ እዛ ላይ ይታያሉ። በጣም አሰቃቂና በሰው ህይወት ውስጥ አስደንጋጭ የሆነ በእንግሊዝኛ ቢብሊካል ፋሚን ወይም ደግሞ በመጽሐፍ ቅዱስ ውስጥ የሚገ ገለጹ ችጋር፣ ረሃብ አይደለም፣ ችጋር ይመስላል ሶስተኛው ደግሞ አንድ ህፃን እርቃኑን ሆኖ አሸንክታብ ወይም ደግሞ አንገድ ላይ እኛ ህርዝ ነው የምንለው፣ ቡዳ እንዳይበላ ወይም እንደዚህ አይነት የሚደረግ ነው። እሷ ብቻ ሆና የአንገቱ ቅል በጣም ከፍተኛ ሆኖ ሰውነቱ በቃ እንትን የገረጣ ህፃን፣ የኢትዮጵያ የረሃብ ተምሳሌት አገር አድርጎ ያቆዩት እነዚህ ሶስት ሲኩንሶች ለመንግስቱ መገርሰስ ትልቅ አስተዋጽኦ ያደረገ ይመስለኛል። ነው ምላለ ጋዜጠኛ መሐመድ ኢድሪስን አመሰግናለሁ። አዲሱና እኔ ባለፈው አስራ አምስት ቀን ጀምረ ነው የነበረው። የአንድ መቶ ዓመት ታሪክ ወደፊት እንደሚቀጥል እንደገና ቃል እንገባለን። ለዛሬ ዝግጅቴን በዚሁ አጠቃልላለሁ። እግዜር ይስጥልኝ። ደህና ሁኑ። ዋይ ዋይ ዋይ ሲሉ የረሃብን ጉንፋን ሲሉ እያዘንኩኝ ባይንያች ምን ላድርግ አለፍኳቸው ትቼ ዋይ ዋይ ሲሉ ሲሉ የረሃብን ጉንፋን ቅድም ጀምሮ ወዳደረግ ነው ወደ ኋላ የምናመጣለን ብለን ቀጥሮ ወደ ሰጠ ነው። በቅርቡ ከዚህ ዓለም በሞት የተለየው እውቁ የቲያትርና የፊልም ተዋናይ አዘጋጅና መምህር ሃይማኖት አለሙ ህይወትና ስራ የሚዘከርበት ቅንብራችን እንመለስ። መልካም በጥያቄ ነው እና ያቆምነው ከዛን ጀምር። መልካም እንግዶቻችን፣ እናመሰግናለን። የሃይማኖት አለሙ ህይወትና ስራ በዚህ ምጥን ዝግጅት ተዘክሮ ተነግሮ የሚያበቃ አይደለም። ምናልባትም ከዚህ ቀደም ከምናውቃቸው የተለዩ መረጃዎችን እንግዶቻችን ከልጅነት እስከ እውቀት የሚያውቁትን ሃይማኖት አለሙን አንስተዋል። በሌላ ፕሮግራም በሌላ ጊዜም እንግዲህ ትቶት ያለፋቸውን ስራዎቹን እንዲሁን እናጣጥማለን። ዘመድ አዝማድ፣ ቤተሰቡ ወዳጆቹን መጽናናቱን ይስጥ እግዚአብሔር። ያጥና ቤተሰቡን ወዳጅ ዘመዱ እንላለን። የሙያ ባልደረቦቹም እግዚአብሔር ያጥናቸው። Allow love be like an evergreen tree. Stay evergreen and young as the seasons go by. Your kisses could make love grow like an evergreen tree. Bloom in the summer sun and the winters oh, no. On every branch will blossom dreams for me and you I create love which stays evergreen for us ever true Oh darling I love you ጸጋ ተስፋዬ ከልጅነት እስከ እውቀት ቀደም ብለህ የምታስታውሰውን ነግረህናል። እስኪ ሃይማኖት ይበልጥ በየትኛው ሥራው ይበልጥ ይታወሳል የሚለው ለመመለስ እንሞክር። በእናት አለም ጠኑ ላይ ተጫውተዋል። ሰቆቃው ጴጥሮስ ላይ ተጫውተዋል። ጉዲፈቻ። እስኪ የቱን ታስታውሳለህ? እንደው ትልቁ ስራው በተዋናይነት ይሄ ነበር፣ በአዘጋጅነት ይሄ ነበር የምትለው ካለ እኔ እውነቱ እስካሁን አልሰማሁም። ተነስቶ ግን ታሪኩም ላይ ሲነበብ ደበበ አላነሳውም ግርዶሽ የሚል ፊልም እኮ ከየሲሳይ ንጉሱ ልብወለድ ወደ ፊልም ስክሪፕትነት ለውጦ አዘጋጅና እሱም መተዋና የሆነው ውስጡ የሰራው ነገር አለ። ግርዶሽ የሚባለው ግርዶሽን መጽሐፉ ይህ ሜጀር ስራው ይመስለኛል። በፊልም በኩል በፊልም ዝግጅትና ትወና በኩል ትልቅ አስተዋጽኦ ያደረገበት ስራ ነው መተዋስም ያለበት ነው ይሄ ደግሞ ሌላው ምንድን ነው የሌላን ስክሪፕት ወደ ፊልም ስክሪፕት መለወጥ ማለት ልቦለዶችም ቢሆኑ ታሪካዊ ነገሮችም ቢሆኑ መለወጥና ወደ ስክሪፕት ማዘጋጀት ትልቅ ሙያን ይጠይቃል እና ሃይማኖት ይሄንን አከናውኗል በትወና በኩል እንዳጎሴ ባንያ ራሱ ሆኖ ሲጫወት ከኔ ጋራም ከአረጋዊንም ጋራ ቀደም ሲልም ከኦዳ ኦ ከኦረክል ላይ ከደበበ ጋራ እና ከሌሎቹም ሰባንያን ነበሩ። እና ሸውታውን ያስመሰክረ ሰው ነው። በነዚህ ጋሽ ሃይማኖት ይታወሳል። ሃይማኖት አለሙ በዚህ ስራው ይታወሳል የሚለውን ጥያቄ ለመመለስ አሁን ከነገራችሁን ውጪ የቀረ የመሰላችሁ አንድ ሁለት ነጥብ ካለ አረጋዊን ለአንቺ ቅድሚያ ልስጥ ካልሆነ ለቃቸኋለሁ። እኔም ከስቱዲዮ ሳልባደር ደቂቃ ቢቀር ነው ቆሟል ቴክኒሻ ነው። እኔ ፊት ለፊት በሚለው ፕሮግራሙ ጋሻማኑትን ማንን የሚረሳው አለ አይመስለኝ። የቴሌቪዥን ፕሮግራም ነበረ። አዎ። እና ህዝብ ውስጥ በሙሉ የሆነ በሌላ ነገር ባያውቁት በሱ ያውቁታል ብዬ አስባለሁ። ብዙ ሰው በሱ ያውቀዋል። ታናናሾች ልጆች፣ የጎረቤቶች ልጆች ሳወራቸው ቅድም ጓደኛ ሞቱ አይደል አለኝ። እና በፊት ለፊት ፕሮግራም አንድረሳቸውም ስሉ ነበር እና በፊት ተይረታል ብዬ አላስብም። ጋሽ ደቤ የምታክለው አለ? አዎ እንግዲህ እናት አለም ጠኑን አዘጋጅቶ ራሱም ደግሞ ደምበልን ሆኖ ተጫውቷል። እዛ ላይ አብረን ስለሰራን የተዋጣ ስራ ነበረ። ወዲያው ከራክብም ላይ ስንሰራ የተዋጣ ስራ ነበረ። ትግላችንም ላይ ትግላችን እንግዲህ አንድ የመጀመሪያ በሀገራችን የተሰራ ሙዚቃዊ ዳንስ ድራማ ነው። ዳንስ ደንሰን የማናቀውን ሰዎች ሁሉ ወይም ደግሞ ከዳንስ ጋር ተለያይተን ብዙ ዘመን ያረፍነውን ሰዎች ሁሉ ዳንሰኞች ያደረ ዝግጅቱ ነው። እሱ ደግሞ ናይጄሪያ በሄደ ጊዜ ኢትዮጵያን ወክሎ የሄደው ስራ እሱ ነበረ። ምክንያቱም ሙዚቃና ዳንስ ቋንቋ አይጠይቁም እና ለሁሉም ሰው ግልጾ ነው የሚገባ ነው ተብሎ ቆንጆ ታሪክ ነበረ። እዛ የተሰራው ትግላችን የተባለው ነውና፣ እዛም ላይ ሃይማኖት ተጫወቷል። በጣም ጥሩ ነበር የሚጫወቱ እና በአጠቃላይ ስንመለከት ግን ሃይማኖት ሀገር ውስጥ ከሰራው የበለጠ ያስተማረው ነው የሚበዛው። ያስተማራችን ተማሪዎች ውጤት ያላቸው ጥሩ ባለሙያዎች ሆነው ታንሰው እንዲወጡና የሙያውን ስነ ስርዓት እንዲያውቁ አድርጎ ያስተማራቸው ተማሪዎች አሉ። ግን መድረክ ላይ በመጫወት ውጭ ሀገር የተጫወታቸው በቁጥር ይገልጻሉ። አሜሪካን ሀገር የተጫወቱ በሌሎችም ሀገሮች የተጫወታቸው ይገልጻሉ። ግን ሃይማኖት አንድ ሌላ ጥሩ ጥሩ የሚደረግ የማደንቅለትና ሌሎችም በሱ እድሜ ክልል ያለ ሰዎችም እንዳደንቅለት ሃይማኖት ሞክሮ ያልተሳካለት ነገር የለም። ምን የወደቀበት ነገር የለም። ምንድን ነው ሚስጥሩ ትላለህ ከአንተ ከአንተ ትዝብት እንደው ምንድን ነው ሚስጥሩ? አጥብቆ የመያዝን ባል የሆነው ቶሎ አዲስ ነገሮችን የመልመድ ችሎታ ነው። ምንድን ነው ለዛ ብቃት ያበቃው ትላለህ? ሃይማኖት ለዛ ያበቃው ነገር ራሱን አሳልፎ ለሙያው ሰጥቷል። እና ሪሊ ከዛ ባሻገር ደግሞ የኢትዮጵያ ቲያትር ክለብ በሌሎች ሀገሮች እንዲታወቁ ኢትዮጵያ ውስጥ ቲያትር መኖሩን ሌላው አለም እንዲያውቅ አስተዋጽኦ ካደረጉት ሰዎች አንዱ ሃይማኖት ነው። ቀደም ብላችሁ እንደ ገለጻችሁት ሙዚቃና ዳንሱ ሳይቀር ልዩ ተግባቢነቱን ጨምራችሁ አጫውታችሁናል። ሃይማኖት አለሙ ማነውን በጨረፍታም ቢሆን ለማሳየት የሞከርን ይመስለኛል። አንጋፋ የኪነ ጥበብ ሰዎች ተስፋዬ ገሰሰና ደበበሸቱ እንዲሁም ወጣቷ የኪነ ጥበብ ሰው የመድረክ ሰው ሀረገወይን አሰፋ ሁላችሁንም ለጊዜያችሁ እናመሰግናለን። እግዜር ይስጠለን ስላስታወሳችሁትና ይህን መዘክር ስለሰራችሁበት በሙያውም በራሴም ስል ከፍተኛ ምስጋና ላቀርብ። ባቀረብናቸውም ሆነ ለፕሮግራማችን ተስማሚ ባላችኋቸው ሌሎች ርዕሰ ጉዳዮች ዙሪያ እንደቀለላችሁ በመጽሐፍም ሆነ በመደወል ትሳተፉ ዘንድ እንጋብዛለን። ለምሽቱ ያለውን ታዲያ በዚሁ ልን ቋጭ ነው። አሁን የቀረን አሁን የመሰናበቻ ዜማው ነው። እስከዚያው ግን በዚህ በምትሰሙት የዮሴፍ ገብሬ ሰብንስማ ዜማ ጋር እንተዋቸው።

የማጠቃለያ ዜናዎቹን የማሰማችሁ ሄኖክ ሰማግዜር ነኝ። የሊቢያ ፓርላማ በዓለም አቀፉ ማህበረሰብ የሚደገፈውን የጠቅላይ ሚኒስትር አብዱላ አልጣህኒ መንግስት ቃለ መሐል አስፈጽሟል። ዓለም አቀፋዊ ተቀባይነት ያለው የአልጣህኒ መንግስት ከምስራታ ከተማ የጀመረ የአማጽያን እንቅስቃሴ መዲናዋ ትሪፖሊን ከተቆጣጠረ ወዲህ የፓርላማው መቀመጫ ቱብሩክ ከተማ ሆናለች። የአልጣይና መንግስትም ከቱብሩክ ከተማ ውጪ የሰፋ ተቀባይነት የለውም። የየመን መዲና ሰንአ በሰላማዊ ሰልፍና በጸጥታ መጥፋት ታውካለች። በዛሬ ዕለት ወደ አደባባይ የወጡ የመዲናዋ ኗሪዎች የሁቲ ታጣቂዎች ባለፈው ሳምንት ሰንዓን መቆጣጠራቸውን በመቃወም ከተማችንን ለቃችሁ ውጡ በማለት ድምጻቸውን አሰምተዋል። የተባበሩት መንግስታት ድርጅት የውጭ ሀገር ተዋጊ ኃይሎችን በወንጀል ተጠያቂ የሚያደርግ ስምምነት ማሳለፉ ለሶሪያ ድል ነው ሲሉ አንድ የሀገሪቱ ባለስልጣን ተናገሩ። የዩናይትድ ስቴትስ መንግስት በሶሪያ በመስፋፋት ላይ ያለው ራሱን የእስልምና መንግስት በማለት የሚጠራው አይሰስ ላይ የሚደረገው የአየር ድብደባ ዘመቻ የሶሪያን መንግስት በሚጠቅም መልኩ እንደማይከናወን ገልጧል። በሰሜን ምዕራብ ፓኪስታን የጎሳ ኃይሎች ላይ የተነጣጠረ የሰው አልባ አውሮፕላን ጥቃት አራት ተጠርጣሪ ታጣቂዎችን እንደገደለ ተዘገበ። የፓኪስታን የአየር ኃይልም እንዲሁ በአፍጋኒስታን ድንበር አቅራቢያ ጥቃቶችን አድርሷል። በሌሎች የእስያ ዜናዎች በጃፓን በትናንትናው ዕለት በኦንቴክ ተራራ የፈነዳ እሳተ ገሞራ የሰላሳ እግረኞች፣ ተራራ አቋራጮች አስከሬን መገኘቱን ገለጹ። በሆንግ ኮንግ የዴሞክራሲ ለውጥ እንሻለን በማለት የመቀመጥ አድማ የሚያደርጉ ነዋሪዎችና በፖሊስ መካከል ግጭት ተከስቷል። ነዋሪዎች የቤጂንግ መንግስት ጥያቄያችንን ይመልስ በማለት ላይ ናቸው። አድማጮች፣ የምሽቱ ዜናዎች እነዚሁ ናቸው። የአሜሪካ ድምጽ ራዲዮ የአማርኛው አገልግሎት ዘወትር በየለቱ ከምሽቱ ሶስት እስከ አራት ሰዓት በ ሀያ ሁለት ና በ ሀያ አምስት ሜትር ባንዶች እንዲሁም በናይል ሳት የሚያሰማውን የአንድ ሰዓት ዝግጅቱን እዚህ ላይ አበቃ። ነገ ሰኞ ከምሽቱ አንድ ሰዓት ላይ በሚጀምረው ልዩ ፕሮግራምና እንዲሁም ከምሽቱ ሶስት ሰዓት ላይ በሚጀምረው መደበኛ ስርጭታችን መልሰን እስከምንገናኝ ከፕሮግራም አቀናባሪያችን ቴሌላይን ቤት ጋር የራዲዮ መጽሄት አዘጋጅና አቅራቢዎች አዲሱ አበበና አሉላ ከበደ በቀጣይ ፕሮግራማችን እንመልሳለን። የአሁኑም ግን በዚህ የተሰናበትን ሰላም ደህና ደሩ።